ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ተጀመረ። ሰላም ጤና ይስጥልን፣ እንደምናምሽታችኋል። የተከበራችሁ አድማጮቻችን፣ እለቱ ሰኞ ነሐሴ 7 2010 ዓ ም የምሽቱን ፕሮግራማችንን ይዘንላችሁ ቀርበናል። አስተናጋጆቻችሁ ቆንጅ ይታይና፣ አዲሱ አበበንን። ብርሃን ኃይሉ ፕሮግራሙን ትመራለች። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትናንት ማምሻውን አዲስ አበባ ገቡ። ሳንታችን ይዘን ነው ያመጣ ነው ከህዝ ወይም ከሀገር ውጭ ሆነ መታገል እንደማያወጣ ነው። እኛ እንትን የምንለው አያወጣም። ደግሞ ህዝባችን ውስጥ የሆነ ነው መታገል ያለብን። የኦብነግ ስራ አስፈጻሚ ኮሚቴ አባል ሻለቃ አሊ ሳምሬ ሲጋድን ድምፅ ነው የሰማችሁት። በምሽቱ አብይ ርዕስ ዝርዝሩን ይዘናል። የሶማሌ ክልል ፕረጋዢ ቅርታ እንደገና አነበዋል። የሶማሌ ክልል ገዢ ፓርቲ የሶማሌ ህዝብ ዲሞክራሲያዊ ፓርቲ አዲስ ሊቀመንበር መረጡ። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሼዲ ናቸው የተመረጡት ሌሎችም በርከት ያሉ ወቅታዊ ዘገባዎች አሉን። መልካም ምሽት እየተመኘን አሁን ወደ ዜናው እናልፋለን። የተናጠል የተኩስ አቁም ማድረጉን ያስታወቀው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ወደ ሀገር ውስጥ ገብተው በሰላማዊ መንገድ ለመታገል የወሰኑት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በርካታ ለውጦች እየታዩ በመሆኑ እንደሆነ የድርጅቱ ቃል አቀባይ ገልጸዋል። ቀደም ሲል በመግቢያው እንዳልነው ሻንጣችንን ይዘን ነው የመጣ ነው አንመለስም ሲሉም አክለዋል። የኦብነግ ውሳኔ ለተጀመረው የለውጥ ጉዞ ትልቅ አስተዋጽኦ ያበረክታል ያሉት ደግሞ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ደኤታ አቶ ካሳሁን ጎፌ ናቸው። ይህ በዚህ እንዳለ የሶማሌ ክልል ገዢ ፓርቲ የሶማሌ ህዝብ ዴሞክራሲያዊ ፓርቲ አዲስ ሊቀመንበር መርጧል። አዲስ ሊቀመንበር እንዲሆኑ የተሾሙትም የተመረጡትም የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ አህመድ ሺዴ ናቸው። ዝርዝሩን በአብይ ርዕስ እናቀርባለን። በሰኔ አስራ ስድስቱ የጠቅላይ ሚኒስትር አብይ አህመድ ድጋፍ ሰልፍ ላይ የቦምብ ጥቃት ሰንዝረዋል ተብለው በተጠረጠሩ ሰዎች ላይ ጠቅላይ አቃቤ ህግ ክስ አደራጅቶ እንዲያቀርብ የፌዴራል መጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ፈቅዷል። የአዲስ አበባ ፖሊስ ኮሚሽነርን ጨምሮ የሌሎችን የፖሊስ መኮንኖች ዋስትና ጉዳይም ለመወሰን ለነገ ቀጠሮ ይዟል። መለስካቸው አመሃ። ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ የአዲስ አበባና የአካባቢዋ ህዝብ ለጠቅላይ ሚኒስትር አብይ አህመድ ድጋፍ ባሳየው ትዕይንት ላይ የቦምብ ጥቃት በመሰንዘር የተጠረጠሩ ሰዎችን ጉዳይ ፖሊስ ምርመራውን አጠናቆ ለጠቅላይ አቃቢ ሕግ አስረክቧል። በዚሁ መሠረት ጥላሁን ጌታቸው የተባለ ተጠርጣሪ ቦምቡን በማፈንዳት ብርሃኑ ጃፋር ደግሞ ቦምቡን ለጥላሁን ጌታቸው በመስጠትና ሌሎችን ተጠርጣሪዎችን በመኪና ወደ መስቀል አደባባይ በማጓጓዝ ተጠርጥረዋል። አቃቢ ሕግ ከፖሊስ የተረከበውን የምርመራ ውጤት መሠረት በማድረግ ክስ አደራጅቶ ለማቅረብ የ15 ቀን ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ተጠርጣሪዎቹ በበኩላቸው የዋስ መብታቸው ተጠብቆላቸው ጉዳያቸውን በውጭ ሆነው እንዲከታተሉ ጠይቀዋል። ፍርድ ቤቱ የሁለቱንም ወገን ክርክር አዳምጦ የተጠርጣሪዎቹን የዋስ መብት ጥያቄ በማለፍ ክሱን በሰባት ቀናት ውስጥ አደራጅቶ እንዲመሠርት አዟል። ተጠርጣሪዎቹም በማረፊያ ቤት ይቆዩ ብሏል። ጥቃቱ በተፈጸመበት ዕለት በቸለተኝነት የተጠረጠሩት የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር አቶ ግርማ አሰፋን ጨምሮ 11 የፖሊስ መኮንኖችም ፖሊስ ምርመራውን ማጠናቀቁን ጠቅላይ አቃቢ ሕግ ገልጾ የተጠርጣሪዎቹን የዋስትና መብት እንደማይቃወምም ገልጿል። ፍርድ ቤቱም በተጠርጣሪዎቹ የዋስትና ጥያቄ ላይ ብይኑን ለመስጠት ለነገ ጠዋት ሦስት ሰዓት ቀጥሯል። ሰኔ 16 ቀን 2010 መስቀል አደባባይ ተደርጎ በነበረው የድጋፍ ሰልፍ በተሰነዘረው ጥቃት የሁለት ሰዎች ሕይወት ማለፉና በመቶዎች የሚቆጠሩ ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በግንባታ ላይ የሚገኘውን የጅማ ኢንዱስትሪ ፓርክን ጎብኝተዋል። ጠቅላይ ሚኒስትር አብይ ጉብኝቱን ያደረጉት ከተባበሩት የአረብ ኤሚሬቶች ከመጡ ባለሀብቶች ጋር እንደሆነ ነው የጅማ ከተማ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ያስታወቀው በጉብኝቱ ወቅትም ባለሀብቶቹ በኢንዱስትሪ ፓርክ ውስጥ የመሰማራት ፍላጎት ማሳየታቸውንም ጽህፈት ቤቱ ገልጿል። ዶክተር አብይ ከጅማ ኢንዱስትሪ ፓርክ በተጨማሪም ዱከም ኢንዱስትሪያል ፓርክን ጨምሮ በጅማና በቦንጋ የሚገኙ የጫካ ቡናዎችንም ጎብኝተዋል። የኢትዮጵያ ኢትዮጵያ ለአባይ ግድብ ግንባታ አዲስ ስራ አስኪያጅ ሾመች። ባለፈው ሐምሌ 19 ቀን በተገደሉት ዋና ስራ አስኪያጅ ስመኘው በቀለ ቦታ ምክትላቸው የነበሩት ኤፍሬም ወልደ ኪዳን ናቸው የተሾሙት። የሶማሊያ ፕሬዚዳንት ሞሐመድ አብዱላሂ መሐመድ ዛሬ ሰኞ ከቀትር በኋላ ከኤርትራው ልዑካን ቡድን ጋራ ሞቃዲሾ ውስጥ ተወያዩ። ባለፈው ሰሞን አዲስ አበባ የነበረው የኤርትራው ልዑካን ቡድን አባላት ውጭ ጉዳይ ሚኒስትሩ ኦስማን ሳሌ እና የፕሬዚዳንቱ ኢሳያስ አማካሪ የማነ ገብረአብ ይገኙበታል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የጸረ ሙስና ዘመቻዬ ከብዙ ወዳጆች ጋር የሚያጣላኝ ቢሆንም አላቆመውም ሲሉ የኬንያው ፕሬዚደንት ኡሁሩ ኬንያታ ተናገሩ። የኬንያው ፕሬዚደንት ኬንያታ ይህን የተናገሩት መንግስታቸው ሙስናን ለመዋጋት የጀመራቸውን እርምጃዎች እንደሚቀጥል ባስታወቁበት ወቅት ነው። ፕሬዝደንቱ በትናንትናው ንግግራቸው በብልሹ አሰራር ላይ እየወሰድኳቸው ያሉት እርምጃዎች ከብዙ ወዳጆቼ ጋር የሚያጣሉኝ ይሆኑ እንጂ ለሀገር ሕልውና ስል እንደምቀጥልበት ነው ብለዋል። ዘጋቢያችን ገልሞ ዳዊት በዋና ከተማዋ ናይሮቢ በሚገኙ ህገወጥ ግንባታዎች ዙሪያም ዘመቻ የተጀመረ መሆኑን ገልጾ በሙስና በተጠረጠሩ የመንግስት ኃላፊዎች ላይም ምርመራው እንደቀጠለ አመልክቷል። በመላው ዓለም የሀገሮችን የሙስና እንዲሁም የህገወጥ ድርጊቶች ደረጃ የሚያጠናው ትራንስፓረንሲ ኢንተርናሽናል የሀገሮችን የሙስና ደረጃ ሲያስቀምጥ ኬንያን ከ180 ሀገሮች 143ኛ ደረጃ ላይ አስፍሯታል። በኬንያ የተስፋፋው ሙስና የሀገሩን ገቢ በመጉዳት የኬንያን ኢኮኖሚ እድገት ገጥተዋል ይላል የትራንስፓረንሲ ኢንተርናሽናል ሪፖርት። የኬንያው ፕሬዝዳንት ጽሁሩ ኬንያታ ኬንያ ህዝቦቿን እየጎዳት ካለው ሙስና እንድትላቀቅ ጥረት ላይ ነኝ ባይ ናቸው። በቅርቡ ሁሉም የመንግስት ሰራተኞች ገቢያቸውንና ንብረታቸውን ለመንግስት እንዲያሳውቁ ትእዛዝ አስተላልፈዋል። ኬንያታ በዋና ከተማ ናይሮቢ በህገወጥ ቦታ የተገነቡ ቤቶች እንዲፈርሱ ትእዛዝ አስተላልፈዋል። በተለይ ናይሮቢን አቋርጦ በሚያልፈው ናይሮቢ ወንዝ ዳር የተገነቡ ህገወጥ ግንባታዎች በሦስት ወር ጊዜ ውስጥ መፍረስ አለባቸውም ብለዋል። ትናንት በናይሮቢ መንግስታቸው በሙስና ላይ ሊደረግ ስላለው አቋም ሲናገሩ ዘመቻው ብዙ ወዳጆች ቢያሳጣኝም ለሀገር ስል እቀ እቀጥለዋለሁ ብለዋል። ኬንያታ ባሳለፍነው ሳምንታት ብዙ ወዳጆች ከድተውኛል። ብዙ የስልክ ጥሪም ስቀበል ነበር። እንዴት ቁጭ ብለህ ይሄ ሁሉ ሲሆን ትመለከታለህ እያሉ እንዳስቆም ይወተውቱኝ ነበር። እኔ ግን ማስቆም እንደማይቻል ነው የነገርኳቸው። መገንዘብ የሚገባን ነገር ይህች ሀገር በሰላም እንድትቀጥል ለፍትህ መቆም አለብን ሙስናንም መዋጋት ይኖርብናል። እንደ ተባልነውም እንግዲህ የአሁኑን ወዳጆቻችንን እንጣ ወደፊት በሄድን ቁጥር ሌላ ወዳጅ እናፈራለንና ኬንያታ አክለው ማንኛውም የአገሩ ዜጋ የምታገለግል አገር ለመጪው ትውልድ ማውረስ የመንግስታቸው ዓላማ መሆኑን ተናግረዋል። ባለፈው አርብ የኬንያ ጸረ ሙስና ኮሚሽን የኬንያ መሬት ኮሚሽን ኃላፊ መሐመድ ሷዋዙሪ ከሙስና ጋር በተያያዘ በቁጥጥር ስር አውለዋቸዋል። ሚስተር ስዋዙሪ በቁጥጥር የዋሉት ከኬንያ ምድር ባቡር ኮርፖሬሽን ዲሬክተር ኢታነስ ማይናና ሌሎች የሁለቱ መስሪያ ቤቶች አምስት ባለስልጣናት ጋር መሆኑም ታውቋል። ሰባቱ ባለስልጣናት ለነዋሪዎች ሊሰጥ የነበረውን የካሳ ገንዘብ አለአግባብ አባክነዋል በሚል ነው የኬንያ የጸረ ሙስና ኮሚሽን ተይዞ እንዲመረመሩ ውሳኔ ያስተላለፈባቸው። ሲቲዝን ቲቪ የተባለ አንድ የኬንያ ቴሌቪዥን ጣቢያ ግንቦት ወር እንዳሳወቀው በኬንያ በዘንድሮ ዓመት ብቻ ከ12 ቢሊዮን ሺሊንግ በላይ የሕዝብ ገንዘብ በሙስና ተመዝብረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ እናመሰግናለን። የዩናይትድ ስቴትስ መንግስት ከጣለብን ማዕቀብ የበለጠ ብልሹ የመንግስት አስተዳደር ኢኮኖሚያችንን በእጅጉ ጎርቷል ይላሉ የኢራኑ መሪ አያቶላህ አሊ ሁሜኔ። የሱሪያ ሽምቅ ተዋጊዎች ይዞታ በሆነው ኢድሊብ ክፍለ ሀገር በሚገኘውና የጦር መሳሪያ ማከማቻ መሆኑ በታመነበት ስፍራ በደረሰ ፍንዳታ የሞቱ ሰዎች ቁጥር 69 ደርሷል። የሰሜንና የደቡብ ኮሪያ መሪዎች በመጪው ጥር በሰሜኗ ዋና ከተማ ፒዮንግያንግ ለመገናኘት ቀጥሮ ይዘዋል። ባለፈው ሳምንት የኢንዶኔዥያዋን ሎምቦክ ደሴት በመጣው ኃይለኛ ርዕደ ምድር የሞቱት ሰዎች ቁጥር 430 ከዛም በላይ መድረሱ ተገለጠ። ዜናው አበቃ። አድማጮች ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የሰኞ ምሽት ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን ቆዩ። አስተናጋጆቻችሁም ቆንጂት ታይና አዲሱ አበበ ነን። ወደ መጽሔት ክፍለ ጊዜ ከማለፋችን በፊት ወደ ኋላ ከሚቀርቡ ቅንብሮች አንዱን ባጭሩ እናሰማ። ቀን እንግዲህ የቤት ውስጥ ያለውኝ ያው የቤቱ መስታወት ነው። ቤቱን ሲመቱ መስታወቱ መቶ ከራሴ ላይ አረፈ፣ ራሴ ደም ሆነ። ከዚያ በኋላ ደግመው ደግሞ በዱላም አንገቴ አካባቢ ጉንጬን መቱኝ። እንደዚህ እየተሽከረከርኩ ወደ ውጭ ስወጣ ደግሞ ውጣ ተብዬ ስወጣ ከጉንጬን አሁንም በድንጋይ ሲልኝ ባፍ የተደፈው። ከዚህ በኋላ ያለው ሌሎቹ ሮጡ፣ እኔ እዚያው ወድቄ ቀርቻለሁ። እንደሞትኩ ነው ሌሎቹ ሰዎች የሚያስቡት። መልአከ ፀሐይ አባ ገብረ ጻድቅ ይባላሉ። በኢትዮጵያ ሶማሌ የሀገረ ስብከት በጅጅጋ ምስራቅ ፀሐይ ኪዳነ ምሕረት ከፌዴራል አስተዳዳሪ ናቸው። አነጋግረናቸዋል። በሁለተኛው አጋማሽ ይቀርባለሁ። አሁን የዕለቱ አብይ ርዕስ የተናጠል የተኩስ አቁም ማድረጉን ያስታወቀው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ወደ ሀገር ውስጥ ገብተው በሰላማዊ መንገድ ለመታገል የወሰኑት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በርካታ ለውጦች እየታዩ በመሆኑ እንደሆነ የድርጅቱ ቃል አቀባይ ገልጸዋል። ሻንጣችንን ይዘን ነው የመጣነው አንመለስም፣ ሲሉም አክለዋል። የኦብነግ ውሳኔ ለተጀመረው የለውጥ ጉዞ ትልቅ አስተዋጽኦ ያበረክታል ያሉት ደግሞ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ደኤታ አቶ ካሳሁን ጎፌ ናቸው። ይህ በዚህ እንዳለ የሶማሌ ክልል ገዢ ፓርቲ የሶማሌ ህዝብ ዴሞክራሲያዊ ፓርቲ አዲስ ሊቀመንበር መርጧል። አዲሱ ሊቀመንበር የሚሆኑት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ አህመድ ሺዴ ናቸው። እስክንድር ፍሬው ቀጣዩን ዘገባ ልኳል። ነፍጥ አንግቶ ለአመታት ከመንግስት ጋር የተዋጋ በበርካታ ጉዳዮች ላይም የመረረ ተቃውሞ ሲያሰማ የቆየ ድርጅት ነው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ። በተለያዩ ጊዜያት በሶማሌ ክልል ለተፈጸሙ ጥቃቶችም ኃላፊነት የወሰደባቸው አጋጣሚዎች ነበሩ። ከ11 ዓመታት በፊት በሚያዝያ 1999 በተፈጸመ ጥቃት 65 ኢትዮጵያውያንና 9 የቻይና የነዳጅ ፍለጋ ሰራተኞች ሲገደሉ የድርጊቱ ፈጻሚ ኔነኝ ሲል ኃላፊነት መውሰዱ ከእነዚህ አጋጣሚዎች መካከል ይጠቀሳል። የኢትዮጵያ መንግስትም እስከ ቅርብ ጊዜ ድረስ ኦብነግን ከኦነግና ግንቦት ሰባት ጋር በአሸባሪነት ፈርጆት ቆይቷል። ዛሬ ግን ሌላ ቀን ነው። የኦብነግ ከፍተኛ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ከአንድ ወር በፊት በአስመራ በተካሄደ ጉባኤ ወቅታዊውን የኢትዮጵያ ሁኔታና ቀጣይ የትግል ስልቶችን መገምገማቸውንና አገር ውስጥ ለመግባት መወሰናቸውን ነው የድርጅቱ ስራ አስፈጻሚ ኮሚቴ አባል ሻለቃ አሊ ሳሚሬ ሲጋድ ለአሜሪካ ድምፅ የተናገሩት እዚሁ አዲስ አበባ ካሉበት በስልክ ያነጋገርኳቸው ሻለቃ ሳሚሬ ሲጋድ እንደሚሉት ትናንት የተኩስ አቁም ስምምነት ያወጁት ወደ አገር ቤትም የተመለሱት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ እየታዩ ባሉ ለውጦች ምክንያት ነው። በተለይ ዶክተር አብይ ከመጡበት አንስቶ ብዙ ለውጦች ታይተዋል። ብዙ እስረኞች ተለቀዋል። ብዙ የሰብአዊ መብት ድርጅቶች፣ የተለያዩ ሀገራት ክፍሎች ሊገቡና ሲንቀሳቀሱ ተደርጓል። በተለይ አሸባሪ ተብለው የተፈረጁትን ድርጅቶች እንደ ኦብነግ፣ እንደ ኦነግ እና እንደ ግንቦት ሰባት አይነቶቹ የኢትዮጵያ መንግስት ሚኒስትሮች ምክር ቤት ከአሸባሪነት አውጥቶ ተወካዮች ምክር ቤት ደግሞ ከአንድ ወር በፊት ነበረ ይህን ነገር ያጸደቀውና ከአሸባሪነት ያወጣል። ወደ ሀገራችን መግባት እንደምንችል ተደርጓል። በተለይ ደግሞ ለብዙ አመታት፣ አስርተ አመታት በላይ የት እንዳሉ የማናውቃቸው የኦብነግ ከፍተኛ አመራር እስረኞች ተለቋል እና ባሽር መፍታት እና አዲስ ክሬም ሙሴ ተለቋል። ኮማንደሮቹ የሰላም ጥሪ ደግሞ ቀርቦልናል። ያ ሰላም ጥሪ ተግባር ላይ ለማዋል እንድኬድ ያንም ውሳኔ ያስተላልፈናል። ኦብነግ በሰላማዊ መንገድ ኢትዮጵያ ውስጥ ለመንቀሳቀስ ትግሉን እዚሁ አገር ውስጥ ሆኖ ለማድረግ ወደ አገር ውስጥ ገባ ማለት ይቻላል። አሁን አሁን ባላችሁበት ሁኔታ ነው ወይስ ገና ለድርድር ነው የገባችሁት? እኛ እኮ አንመለስም ሻንጣችን ይዘና ያመጣ ነው። ከዚህ ወይም ከሀገር ውጭ መሆነ መታገል እንደማያዋጣ ነው። እኛ እንትን የምንለው አያወጣም። ደግሞ ህዝባችን ውስጥ የሆነን ነው መታገል ያለብን እና ለመብታቸው እና ህዝባችን ውሳኔ እዚህ ውስጥ የሆነን ነው መታገል ያለብን። ባለፈው ከአንድ ወር በፊት ነበር አስመራ ላይ ያካሄድ ነው የድርጅቱ ሶስተኛ መስረተ ጉባኤ ወደ ሶስት መቶ በላይ አባላት ከተለያዩ ሀገራት ተወታቶ ነው ይዛ የተገናኙ የወሰነው ውሳኔ በሰላማዊ ሁኔታ የሚገኝበት ከሆነ ወደ ጦርነት የሚገባበት ምንም አይነት ሁኔታ የለም። ስለዚህ ወደ ሀገር ገብተን ህዝባችን ማወያየትና መታገል ኦልሬዲ የድርጅቱ ውሳኔ ነው። የሱም ተግባር ላይ እናውለዋለን። የኢትዮጵያ መንግስት በበኩሉ ኦብነግ የደረሰበት ውሳኔ ለአገሪቱ የሚጠቅም ትልቅ እርምጃ መሆኑን አስታውቋል። ለኦብነግ የልካም ቡድን አቀባበል ያደረጉት የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፍ ያክለው እንዳሉት ይህ መንግስት ለተለያዩ የፖለቲካ ኃይሎች ያቀረበው ይፋ ጥሪ እያገኘ ያለው ምላሽ ማሳያ ነው። እንግዲህ መንግስት በሀገራችን የዲሞክራሲ ምህዳሩ መጠበቡን በስፋት ከገመገመ በኋላ በሀገር ውስጥ ሆነ በሀገር ውጭ ለሚንቀሳቀሱ የተፎካካሪ ፖለቲካ ፓርቲዎች ወደ ሀገራቸው ገብተው ሰላማዊ እና የሰለጠነ የፖለቲካ ትግል እንዲያደርጉ ይፋዊ ጥሪ አቅርበዋል። ይህንን ጥሪ ተከትሎ የተለያዩ ብሔሮችን የሚወክሉ የፖለቲካ ፓርቲዎች ገብተው በሰላም እየተንቀሳቀሱ ይገኛሉ። ኦብነግን በተመለከተ በሽብር ክሱ የተከሰሱ ፓርቲዎች ስለነበሩ የሽብር ክሱ እንዲነሳላቸው በተወካዮች ምክር ቤት አሸባሪ ድርጅትነት እንዲፋቁ ተደርጎ ፍረጃው እንዲነሳ ተደርጎ ኦነግም ከመንግስት ጋር ያለውን ድርድር ጨርሶ ወደ ሀገር ለመግባት ወስኗል። ዛሬና ነገ ውስጥ የሚገባ ነው የሚሆነው። በተመሳሳይ ኦብነግም የቀረበለትን ጥሪና ለጥሪው በጎ ምላሽ በመስጠት ወደ ሀገር ለመግባት ወስኖ ትናንትና ማታ የኦብነግ ቃል አቀባይና ከእሳቸው ጋር ያሉ ሌሎች የስራ አስፈጻሚ ኮሚቴ አባላት ወደ ሀገር ገብተዋል። ተኩስ አቁሙ ዩኒላተራል ነው የሚለው የተናጥል ነው የሚለው የኦነግ የተኩስ አቁም፣ ይሄ ማለት ከኢትዮጵያ መንግስት ጋር በተደረገ ውይይት በቀብ አጠቃላይ የተኩስ አቁም ታውጇል ከሚል ጋር ትንሽ ይለያል እና ይሄ እንዴት ነው የሚታየው በእናንተ? ዝርዝር ስምምነቱ ላይ በሂደት መግለጫ የሚሰጥበት ነው የሚሆነው። ለጊዜው ግን የተናጠል ተኩስ ማቆም ስምምነት አውጆን ወደ ሀገር እየገባ ያለው ይሄ ለሀገራችን ትልቅ እርምጃ ነው። ለተጀመረው የለውጥ መንገድም የለውጥ ጉዞም የራሱን አስተዋጽኦ እንደሚያበረክት ይታመናል። ሀገራችን በጦርነት የምታመሰገር ሳትሆን ዜጎቿ ለዚች ሀገር ይበጃል በሚሉት የፖለቲካ ሀሳብ ዙሪያ የሚከራከሩበት አውድ የሚከፍት አዲስ መንገድ አዲስ የሰለጠነ አግባብ በመሆኑ በመንግስት በኩል የተኩስ አቁም ውሳኔያቸውን እያደነቅን፣ በቀጣይ ግን ወደ ሀገር ሲገቡ ከመንግስት አካላት ጋር እየተወያዩ ቀጣይ እርምጃዎች ምኖሩ ነው የሚሆነው። አቶ ከሰውን ዝርዝር ስምምነቱ ወደፊት ይገለጻል ሲሉ የተፈረመ ስምምነት አለ ማለት ነው? ውይይቶች ነበሩ ውስጥ ውስጡን የተካሄዱ፣ የተፈረሙ አሉ በዛ ደረጃ የለም። ነገር ግን ይፋዊ በመንግስት በኩል ጥሪ ቀርቦላቸዋል። ያንን ጥሪ አክብሮ ነው የገቡት። ሀገር ውስጥ ሲገቡ ግን ውይይቶች ይኖሯቸዋል ከመንግስት ጋር ከእነሱ ፓርቲ ጋር በሚኖረው ጉዳይ ላይ ቀጣይ ውይይቶችም እየተመቻቹ ነው ያሉት። በዋናነት ከፌዴራል መንግስትና ክልሉን ከሚመራው ገዢ ፓርቲ ሶዴፓ ጋራ በቅርቡን እንደሚወያዩ ነው የሚጠበቀው መድረኩ የሚመቻችን የሚሆነው ከዚህ በፊት የነበረው ልምዶችን እናንሳ። አንዳንድ ፓርቲዎች ኦነግን፣ ኦብነግን ጨምሮ ወደ አገር ውስጥ ገቡ ይባልና ሌሎች ሰዎች ውጪ አሉ። አይ አንድ ክንፍ ነው የገባው፣ እኛን ሙሉን ድርጅታችንን የሚወክሉ ሰዎች አልገቡም በሚል እንደዚህ አይነት ሰጣ ገባዎች እነሱ ነበረ ከዚህ በፊት። አሁን ግን በትክክል ኦብነግ፣ የኦጋዴን ብሔራዊ ነጻ አውጪ ግንባር፣ ለበርካታ ዓመታት ውጭ ሆኖ በትጥቅ ትግል አማራጭን ወስዶ ሲንቀሳቀስ የነበረው አገር ውስጥ ገብቷል ማለት እንችላለን። በደንብ እንችላለን። ኦብነግ ከአንድ ቀን በፊት የተኩስ ማቆም ስምምነቱን ገለጸ። ሁለተኛው ቀን ወደ ሀገር ነው የገባው የገባው የነሱ ልኡካን ቡድን አባላት ናቸው። የተወሰነ አካል በግለሰብ ደረጃ ሊቀሩ ይችላሉ። ነገር ግን ፓርቲው ወደ ሀገር የሰላም መንገዱን መርጦ ገብቷል ብሎ በመናገር የሚያስደፍር ሁኔታ ነው ያለው። ከዚሁ ከሶማሌ ክልል ጋር በተያያዘ ዜና የክልሉ ገዢ ፓርቲ የሶማሌ ሕዝብ ዲሞክራሲያዊ ፓርቲ ሶሆዴፓ አዲስ ሊቀመንበር መርጧል። የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር አቶ አህመድ ሽዴ ናቸው የፓርቲው ሊቀመንበር ሆነው የተመረጡት። ሰሞኑን ዋና ከተማዋን ጅጅጋን ጨምሮ በተለያዩ የሶማሌ ክልል ከተሞች በተፈጠረ ብጥብጥ ንጹሐን ዜጎች መገደላቸው፣ አብያተ ክርስቲያናት መቃጠላቸው፣ በርካታ ንብረትም መውደሙ ይታወሳል። ለተፈጠረው ችግር ዋናው ምክንያት የክልሉ አመራር እንደሆነም ሲገለጽ ቆይቷል። አሁን የተደረገው ሽግሽግም የተፈጠረውን ችግር ሊቀርፍ እንደሚችል የፌዴራል መንግስቱ እምነት ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ ይህንኑን ያንጸባረቁት እንግዲህ የኢሶዶፓ ያደረጉት ስልጣን ሽግሽግና ያጋጠመውን ቀውስ የገመገሙበት አግባብ በዋናነት ለኢሶዶፓ የሚታው ጉዳይ ሆኖ እንደ ፌዴራል መንግስት ክልሉ ሰላም እንዲሆን፣ ክልሉ እንደትኛው ለነዋሪዎች ምቹ የሆነ ክልል እንዲሆን ይፈልጋል። የህግ የበላይነት የተከበረበት ክልል እንዲሆን ይጠበቃል ያለ ማድረግ በዋናነት ብልሽቱም የአመራር ብልሽት ነበረ። የአመራር ብልሽቱን ለማስተካከል ስዶፓ ማጋጠሙ ችግርም ሆነ ከችግር ለመውጣት የሚደረገው ጥረት ላይ የአንበሳ ድርሻ ያለው በመሆኑ ሰሞኑን ሰፋፊ ውይይቶች እያደረጉ ያለ ማዕከላዊ ኮሚቴ ደረጃ የአመራር ሽግሽግም አድርገው ክብረቱ አህመድ ሽዴን የስዶፓ ሊቀመንበር አድርገው መርጠዋል። ስለዚህ ያጋጠመውን ችግር ሊቀይር የሚችል የአመራር እርምጃ ነው የወስደው ብሎ መገምገም ይቻላል። ዝርዝር ጉዳዮች ከጉዳቱ ጋር የተያያዘ የክልሉ መንግስት መግለጫ ይሰጣል ተብሎ ይጠበቃል። በእኛ በኩል ግን በአሁኑ ወቅት የኢትዮጵያ ሶማሌ ክልል የሰላም ሁኔታ ወደ ነበረበት ሁኔታ ተመልሰዋል። ቀጣይ ማረጋጋትና መልክ የማስያ ስራዎች ግን ሶዴፓ ራሱ ኃላፊነት ወስዶ እንደሚሰራ ነው የሚጠበቀው። አብዛኛውን ጊዜያቸውን በፌዴራል መንግስት የተለያዩ ኃላፊነቶች ያገለገሉት አህመድ ሺዴ ከሶማሌ ክልል ገዢ ፓርቲ ሶህዴፓ ወጣት አመራሮች አንዱ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ ሀዲድ ውስጥ ባስገቡት የኢትዮጵያ ፖለቲካ ውስጥም ቀዳሚ ሚና እንዳላቸው ይነገራል። በርካቶች ከለውጡ ደጋፊዎች ጎራ ይመድቧቸዋል። ከጠቅላይ ሚኒስትሩ የቅርብ ሰዎች እንዳንዱም ይቆጥሯቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ቀጣዩ ዘገባ እናልፋለን። በነገራችን ላይ ትናንት ሻሸመኔ ጀዋርን ለመቀበል በወጣ ህዝብ መካከል በደረሰ መገፋፋትና መረጋገጥ የሰው ህይወት ማለፉ ይታወቃል። ያን የተመለከተ ዘገባ እየተቀነባበረ ነው፣ እንደ ደረሰን እናቀርባለን። ከዚያ ቀጥሎ ወደ ያዝነው ዘገባ እንለፍ። በኢትዮ ኤርትራ ሰላም ጉዳይ የህወሓት አመራሮች ሰላሙን ይፈልጉታሉ የሚል ጥርጣሪና ጥያቄ በኤርትራ መንግስት መሪዎችም የነበረ ቢሆንም በአካል ተገናኝተን ከተወያየን በኋላ ግን ለሰላም ያለንን ከፍተኛ ፍላጎት አረጋግጠዋል ሲሉ የትግራይ ክልል ምክትል ርዕሰ መስተዳድርና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ተናገሩ። ዶክተር ደብረጽዮን ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ በመቀሌ ከተማ በተካሄደው ሰላማዊ ሰልፍ ያለን ዕድል ተከባብረን አብረን መኖር ወይም መበታተን ብለዋል ነበር። በዚያ ላይም ማብራሪያ ሰጥተዋል። ምልጌታ አጽበሃ ነው፣ ዝርዝሩን ይላቀልን። የትግራይ ክልል ምክትል ርዕሰ መስተዳድርና የህዝባዊ ወያነ ሐርነት ትግራይ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በወቅታዊ ጉዳዮች በሰጡት መግለጫ በትግራይ ክልል የተለያዩ አካባቢዎች የተካሄደው ሰላማዊ ሰልፍ የህዝቡ ስነ ስርዓት አክባሪነት ያሳይ ነበር ብለዋል። በመቀለ ከተማ በተካሄደው ሰልፍ የብዙዎቹን መነጋገሪያ የሆነው ያለን እድል መከባበር ካልሆነ መበታተን ነው የሚል ሀሳብ በአሁን ጊዜ ጭቆና የሚቀበል ማህበረሰብ እንደሌለና መከባበር መቅደም እንዳለበት ለመግለጽ መሆኑን ተናግረዋል። እንከባበር ነው የተባለው መልእክት ስ ተከባብረን ሀገራችን ወደፊት ንውሰዳት ነው። ካልተከባበርንስ ልንበታተን ነው። ለመበተን ስለተፈለገ አይደለም። ይህ በዛ ከሄደ ግን ችግር አለው። ለዚህ ነው እንከባበር የሚለው መልእክት የተላለፈው። የእኛ አቋም ተከባብረን እንኖር ነው። ትግላችንም የትግራይም እንደዛ ነው። በእኩልነት ምንኖርባት አገር ነው የምፈልገው ነው። አንዴ በላይ አንድ ወደታች የሚባል አናቅ። ሀሳቡ በዋናነት ለመከባበር ትኩረት በማድረግ የተጠቀሙበት መሆኑም አስምረውበታል። በኢትዮጵያ ያለውን ለውጥ ህወሓት አደናቃፊ ነው የሚል ሀሳብ ይነሳል ለሚል ጥያቄ የሰጡት ምላሽም ይህ የፖለቲካ ማጭበርበር ነው ብለዋል። በኢህአዴግ ውስጥ የተሻለ ለለውጥ የተጓዘ ድርጅት ካለ እርሱም ህወሓት ነው ብለዋል። የዚህ ማሳያም በኢህአዴግ የተካሄደውን ግምገማ የህወሓት አካሄድ ለሌሎች ተሞክሮ እንደሚሆን ሌሎቹ ድርጅቶች ገልጸውታል። ለታሪክም በድምፅ ተቀርጾ ያለ ነው ብለዋል። ምክትል ርዕሰ መስተዳድሩም ህወሓት እንደ ድርጅት ህግን ባከበረ ስርዓቱን በተከተለ መንገድ ነው ለውጥን ለማምጣት ጥረት እያደረገ ያለውም ሲሉ ተናግሯል። መሻሻልም ካለ አሻሽለን ለውጥ እናምጣ፣ አፈረካክሰን አይደለም ወይ ምንም የለም በሚል አይደለም የጨለማ ዘመን ነው በሚል አይደለም። በዓለም በፈጣን እድገቷ የምታወቅ ሀገር እኛ ብቻ ሳይሆን ማለት ነው፣ ሌሎችም የመሰከሩበት። አጥፍተህ ለውጥ አመጣሉ ልትል አይችልም። ስለዚህ ያለውን እውነታ ይዞ መሄድ ላይ ነው ችግሩ ያለው። በመቀለ ከተማ የተደበቁ ሰዎች አሉ። መቀለ እንዴት መደበቂያ ትሆናለች ብለው የሚናገሩ ሰዎች አሉ። ለዚህስ የእርሶ አስተያየት ምንድን ነው? ተብለው ተጠይቋል ለዶክተር ደብረ ጽዮን መቀለ እንደ ሌሎች ከተሞችና ኢኮኖሚያዊ እንቅስቃሴ የሚካሄድባት ከተማ እንጂ መደበቂያ ዋሻ አደለችም ያሉት ዶክተር ደብረ ጽዮን የፈለገ ሰው ግን መኖር የሚችልባት ከተማ ነች ብለዋል። ነገር ግን ሰርቆ በዚህ ከተማ መኖር የሚችል የለም። የሰረቀ ካለም ራሳችን ለማጽዳት ስንል ለሕግ እናቀርበዋለን ሲሉ ተናግሯል። በኢትዮጵያና ኤርትራ ሰላም ጉዳይ አስመልክቶ በሰጡት አስተያየትም ለሰላም ሂደቱ ውጤታማነት ሕዝቡን ባሳተፈ መልኩ መሄድ እንዳለበት የድርጅታቸውን አቋም መሆኑም ገልጿል። በአሁኑ ጊዜም አንዳንድ በድንበር አካባቢ ያሉ ሰዎች መገናኘት ጀምሯል። ወታደሮችም ጭምር እየተገናኙ ናቸው ብለዋል። ከዚህ ውጭ ግን ህወሀት የሰላም ሂደቱ እንደማይፈልግ በማስመሰል የተቀረጸውን ምስል ትክክል አይደለም ያሉት ዶክተር ደብረጽዮን ከመነሻውም ጀምሮ የሰላም ሂደቱን እንዲጀምር አስቀድሞ ለኢህአዴግ አጀንዳ ያቀረበው ህወሀት ነው ሲሉ ተናግሯል። የሰላም ሂደቱ ህወሀት አይደግፈውም የሚል ጥርጣሬም በኤርትራ መንግስት አመራሮችም እንደነበረም አንስተዋል። ኤርትራ መሪዎችም ሳይቀር ያንስተውታል። ግን ይሄ የሚገርም አይደለም። የሀገሩ እንኳን ማጥያቄ ስልት አንስቶ እነሱም ትፈልጋላቸው ይህን ሰላም እስከ ማለት ነው ሄዱ። ከመነሻው ሲገለጥላቸው እነሱም ግልጽ ሆነላቸው። ባለፈው ሰልፉ ሲገለጥ ደግሞ የበለጠ ለሁሉም ከጫፍ ጫፍ ህዝብ ተሰልፎ ሰላም እንፈልጋለን። አሁንም የግድ ነው። ህዝቡ ያልተሳተፍበት የሚባል ነገር ሰላም ማምጣት ይህ ብዙ ደም የተፋሰሰበት ህዝብ ወደ ሌላ ደም መፋሰስ ማስገባት ማለት ነው። በዚህ ወር መጨረሻ ይካሄዳል ተብሎ የሚጠበቀው የህወሀት አስራ ሶስተኛ ድርጅታዊ ጉባኤም ዝግጅት እየተደረገ መሆኑም ዶክተር ደብረ ጽዮን ተናግረዋል ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም ሙልጌታ እናመሰግናለን ለዘገባው ቀደም ሲል ጠቆም ወዳደረግኩት ዘገባ ነው የምናልፈው ትናንት የኦኤምኤን ዲሬክተር ጃዋር መሐመድን ለመቀበል በወጣው ህዝብ መካከል በደረሰው መገፋፋትና መረጋገጥ የሶስት ሰዎች ህይወት መጥፋቱ ይታወሳል። ከሰባ በላይ የሚሆኑ ደግሞ የመቁሰል አደጋ ደርሶባቸዋል። አንድ ማንነቱ ያልታወቀ ሰው እዚያው ሻሸመኔ ህዝቡ ከተሰበሰበበት ስቴዲየም ራቅ ብሎ አንድ ማንነቱ ያልታወቀ ሰው ቦምብ ይዟል ተብሎ ዘግናኝ በሆነ ሁኔታ ህይወቱ ማለፉም ይታወቃል። የከተማዋ አስተዳዳሪ እርምጃውን ማውገዛቸውን ጠቅሶ ሙክታር ጀማል ዘገባውን አድርሶናል። በጣም ብዙ ቁጥር ያለው የሻሸመኔ ከተማና አካባቢዋ ነዋሪዎች ወደ ሻሸመኔ ስቴዲየም ሲጓዙ የነበረው ከፍተኛ የሰው ቁጥር መተፋፈግና መገፋፋት በመፈጠሩ ለነብስ መጥፋትና የሰው አካል መጉደል ምክንያት ሆነዋል። ይህ መገፋፋት ከፍተኛ የደህንነት ስጋትና ችግር እየፈጠረ በመምጣቱ በእንግድነት የተገኙት የኦሜን ዳይሬክተርና ፖለቲካ ተንታኙ ጀዋር መሐመድ ከአካባቢው ባለስልጣን ጋር ስቴዲየሙን በመልቀቅ እንዲወጡ ተደርጓል። ትላንት በዕለተ እሁድ ሻሸመኔ ፌሽታና ድግስ አዘጋጅታ ተገፋፍተው ለአካል ተጎድተው ነፍሳቸው ለጠፋ እያዘነች በከተማዋ ለተፈጠረ ኢሰብአዊ ድርጊት ደግሞ ሀፍረቷን ተከናን ባውላ አድራለች። በዛሬ ዕለት ከተማዋ ሙሉ በሙሉ ሰላማዊ መንፈስ የሚታይባት ሲሆን ነዋሪዋ ግን የተከናወነው ነገር እኛን ስራችንን፣ ባህላችንን የማይገልጽ ነውር ነው የተከናወነብን ሲሉ ነው የሚናገሩት። ቦምብ የያዘ ከተባለ ይመታል። ሁሉም ሰው ነው የሚመታ ነው የመታው የገደለው የሚባል ብቻ ነው ያለው። ቦታ ለዛ ምክንያት ሊሞት ግድያ ኦሮሞን አይገልጽም። ኦሮሞ ለነጻነቱ የሚቆም ህዝብ እንጂ ለጥቃትና ህዝብን ለመግደል የሚቆም ህዝብ አይደለም። ከቶም ሸሽመኔ ከተማ ላይ እንዲህ አይነት ነገር ተደርጎ የተልኮ እንትን ነው ብዬ ነው የምገልጸው። በጣም አዝኛለሁ። በሻሸመኔ ላይ ትላንትና የተከሰተው ነገር በጣም በጣም አሳዝኖኛል። የተሰቀለውን ሰው አውርዱልን እስከ ማለት እስከ መለመን ድረስ እግራቸው ስር ወድቅን እስከ መለመን ድረስ ነበር። ይህ ነው። ይህን ነገር የሚያደርገውን አናውቅም። ፊት ለፊታችን ብዙ ናቸው። እንግዲህ ይመስለኛል። ይህን ነገር ያደረጉት የሻሸመኔ ህዝብ ያለበት አይመስለኝም በፍጹም የማይገልጸን ማንነታችንንም የማይወክል ነው፣ ነው የሚሉት የምራብ አርሲና ሻሸመኔ ከተማ ቄሮ ሰብሳቢ ወጣት ከማል ወልይ። አሁን ትላንትና በተከሰተው ክስተት ላይ በጣም ነው የሚሰማን። እኛ ትላንትና ጠላታችን ሲገለራሱ ራሱ ሰው አልገደልንም። ትላንትና ደግሞ እኛ እቺ ጭላንጭል ባገኘንበት ሰዓት እችን እንዴት አድርገን ነው ጠንከራ አድርገን የምንይዘው? ብሌን ፍቅር ማደመር ብሌን በምንጮበት ሰዓት እኛ ባልጠበቅ ነው መስመር ሰሩብን። እነዚህን እንደዚህ አይነት አጥፊ ድርጅቱን አጥፊ ተደራጅቶ እንደዚህ አይነት ነገር የሚያደርገውን ይዘን በአካል ለማቅረብም ዝግጁ ነን። ቦምብ ይዟል ተብሎ ሲነዛ በነበረው መሰረተ ቢስ ወሬ የሰው ነፍስ አላግባብ መጥፋቱ በጣም አሳዝኖናል ያለው የሻሸመኔ የከተማ ፖሊስ መምሪያ ጽህፈት ቤት በእለቱ ምንም የተያዘ ቦምብ አለመኖሩን፣ ወሬውም ሆን ብሎ ሁከት ለመፍጠር የተፈጠረ መሆኑን ነው የሚናገሩት። ከተማ ፖሊስ ብቻ ህብረተሰቡም በጣም ተሰምቶታል። መደረግ ያሌለበት ነገር ነው ከበዓል አኳያም ህግ አኳያም በጣም አስነዋሪ አሳፋሪ ነገር ነው የተደረገው። ምንም አይነት ነገር ያላዘን ሰው በጥርጣሬ ብቻ ይሄ ነው ስለተባለ ብቻ መንገድ ላይ ያባረው፣ እንደዛ ማድረግ አግባብ አይደለም። ሰውየው ላይ የተገኘ ነገር እኛ እስካሁን በፖሊስ ያጠራው ነገር የለም። በከተማችን ደግሞ የተያዘ ቦምብም የለም። በዚህ ምክንያት የሞተውን ሰው ማንነት ለማረጋገጥ እስካሁን ግን አለመቻሉን ቤተሰብ እየተፈለገ መሆኑንም የሻሸመኔ ከተማ ፖሊስ መምሪያ አዛዥ ኮማንደር መኮንን ታደሰ ለአሜሪካ ድምፅ ሬዲዮ ገልጸዋል። ማንነሱን እየፈለግን ነው ስናገኘው ምንም መረጃ ላሉ ያቆፉ የነበረው ታወቃ ሌሎች ነገሮች ያልነበረን በተጨናነቀ ሁኔታ ውስጥ ነው። በግድ አስከፍተን ሬሰውን ያነሳ ነው። ስለዚህ ወደ ሆስፒታል ወስድ ነው። ቤተሰቡን እየፈለግን ነው ያለ ነው። ለሰው ነብስ መጥፋትና አካል ጉዳት ምክንያት የሆኑትን የሻሸመኔ ሕዝብ ያወግዛቸዋል፣ አሳዶም ለህግ ያቀርባቸዋል ብለዋል። የሻሸመኔ ከተማ ከንቲባ አቶ ደስታ ቡክሉ ቦምብ ይዟል በማለት አንድ ግለሰብ ክፉኛ ተደብድቦ ህይወቱ አልፏል። አሰቃቂ የሆነ ግድያ እና ኢንሁማን የሆነ ነገር ነው የተደረገው የሻሸመኔ ከተማ ሕዝብ ይህንን ድርጊት ይቃወማል፣ አጥብቆ የሚቃወም መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። ይህን ወንጀል የሰሩትን ወንጀለኞች አሳደን የገቡበት ገብተን ለህግ አቅርበን ለህዝባችን ከዚህ ወደፊት የምንገልጽ ይሆናል ማለት ነው። ያጋጠመውን ችግር በተመለከተ ሀሳባቸውን እንዲሰጡን አቶ ጀዋር መሐመድ ልናነጋግራቸው ሙከራ ብናደርግም ሳይሳካልን ቀርቷል። ነገር ግን በፌስቡክ ገጻቸው በጻፉት ጽሁፍ በአጋጠመው ችግር ከፍተኛ ሐዘን የተሰማቸው መሆኑንና ከዚህ ቀደም በሌሎች ከተማ ተይዞ የነበረ ተመሳሳይ ጉብኝት እንደማይደረግና ሙሉ በሙሉ መቋረጡንም ገልጸዋል። ለአሜሪካ ድምፅ ሬዲዮ ሙክታር ጀማል ነኝ ከሻሸመኔ። የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል አሁን የመጨረሻው ላይ ደርሰናል። እንደውም ባህር ዳር ከተማ ነሐሴ አንድ ቀን 2008 ዓመተ ምህረት የተቃውሞ ድምፅ ለማሰማት ወጥተው ህይወታቸውን ላጡ ቤተሰቦችና የአካል ጉዳት ለደረሰባቸው ወገኖች ትናንትና የገንዘብ ድጋፍ ተደርጓል። የባህር ዳር ከተማ ወጣቶች አዲስ አበባ ከሚኖሩ የክልሉ ባለሀብቶችና የከተማዋ ነዋሪዎች ጋር በመተባበር በቅርቡ የገቢ ማሰባሰቢያ መርሃ ግብር አካሂደው ነበር። በዚያም ሁለት ነጥብ ሁለት ሚሊዮን ብር መሰባሰቡን ጠቅሳ ከባህር ዳር ዘጋቢያችን አስቴር ምስጋናው የላከችው ዘገባ እንሆ። ከሁለት ዓመት በፊት በሀገሪቱ የተንሰራፋው ቅጥ ያጣ የመልካም አስተዳደር ችግር፣ ስራ አጥነት፣ ሙስና፣ የሰብአዊ መብት ጥሰት ያንገበገባቸው የባህር ዳር ከተማ ወጣቶች ነሐሴ አንድ ቀን 2008 ዓ.ም ነበር የተቃውሞ ድምፃቸውን ለማሰማት አደባባይ የወጡት። እነዚህ ፍትህ የተራቡ ወጣቶች ጥያቄዎቻቸውን ሰላማዊና ዲሞክራሲያዊ በሆነ መንገድ ለመግለጽ ቢፈልጉም ለጥያቄዎቻቸው መልስ የሆነው ግን አፈሙዝ ነበር። ታዲያ በዚህ ዕለት በርካቶች ቆሰሉ፣ ጥቂቶቹ ሞቱ። ሀገር በሀዘን ድባብ ተዋጠች። ያኔ ልጃቸውን ያጡ እናት ዛሬ የሚያነባሉ። ርትወጥት ተውልየ ረተው አልኩት እንግዲህ ጀመርሽ ዝም ምንም አልሆን አለኝ ዞን ቀረ ወጣት የሆነ አስጋሻው

እኛኑ ነበረ የሚጠውር ምንም የለውም። ለችንጫት እየለቀመ ለበላብት እየሰጠ እጃችን ብር ያመጣልኛል። ምንም ገዘው ከለም ገዘሁ ነበረ። ምን ይሸሸጋል? ለትዳር አልበቃ ገና ድጋድግ ሲል፣ እነዚህ ለፍትህና ለዲሞክራሲ ሲሉ እራሳቸውን ሻማ ያደረጉ ወጣቶች ዛሬ ለመጣው ለውጥ ባለውለታ ናቸው። ይህንን ውለታ አንረሳም ያሉ ሰባት የባህር ዳር ከተማ ወጣቶች ኮሚቴ በማቋቋም ገቢው ለተጎጂ ቤተሰቦችና የአካል ጉዳት ለደረሰባቸው ወገኖች የሚውል የገቢ ማሰባሰቢያ ፕሮግራም በቅርቡ አካሂደው ነበር። በዚህም ከባህር ዳር ከተማ ነዋሪዎችና የክልሉ ተወላጆች ከሆኑ ባለሀብቶች ሁለት ነጥብ ሁለት ሚሊየን ብር ሊሰበሰብ መቻሉን የኮሚቴው አባል አቶ በዛበት ጥሩነህ ተናግረዋል። እነዚህን በእኛ ስትሉ ነው ዋጋ የከፈላችሁ ብለን ሀሳባችን የምንገልጽላቸው በምን መንገድ ነው በማለት ሀሳብ አንስተው ድጋፍ እናሰባስብና እስቲ የምንጠይቅበት መንገድ እነሱን የምናይበት መንገድ እንፈልግ ብለው ሀሳቡን አነሱ። እግዚአብሔር የተመሰገነ ይሁን። አዲስ አበባ ያሉ ባለሀብቶች ያለምንም ማቅማማት ይህን የተባለውን ሁለት ነጥብ ሁለት ሚሊዮን ብር ከአስር አስራ አምስት ከማይሆኑ ግለሰቦች አግኝተዋል። ትላንት በተደረገው የድጋፍ ስነ ስርዓት ላይ 79 የአካል ጉዳተኛ ለሆኑ ለእያንዳንዳቸው የ15 ሺህ ብር 24 ህይወታቸውን ላጡ ቤተሰቦች ደግሞ ለእያንዳንዳቸው የ30 ሺህ ብር ገንዘብ በድምሩ ለ103 ሰዎች ድጋፍ ተደርጓል። ስለተደረገላቸው ድጋፍ እነ ዮናስ እንዲህ አመስግነዋል። በጣም ከጎንሽ ሰው እንዳለ ነገም ከነገም በኋላ አልተጎዳንም። እንደዚህ አይነት ጭላንጭል ማየት እንደዚህ አይነት ባለሀብቶች በዚህ ከእንደዚህ ከፖለቲከኛ ጎን መቆማቸው ለእኔ ትልቅ እርካታ ነው ያለ። በዚህ ዝርዝር ውስጥ ስማቸው ያልተካተቱ ነገር ግን የጉዳቱ ሰለባ የሆኑ ሰዎች ካሉ እስከ ነሐሴ 25 2010 ድረስ ህጋዊ መስረጃ ይዘው ወደ ከተማ አስተዳደሩ በመሄድ መረጃና እርዳታ ማግኘት እንደሚችሉ ኮሚቴዎቹ ይናገራሉ። ትላንት በተደረገው የድጋፍ ስነ ስርዓት ላይ አዲሱን የባህር ዳር ከተማ ከንቲባ አቶ ሙሉ ቀን አየንን ጨምሮ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ሬዲዮ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ወደ ሁለተኛው አጋማሽ እንሻገር። በሶማሌ ክልል በዋና ከተማዋ ጅጅጋ ጨምሮ በተለያዩ ከተሞች የተፈጸመው ጥቃት እጅግ ዘግናኝ እንደነበር ከከፍተኛ ድብደባ በኋላ በሕክምና የተረፉት የኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ ገለጡ። የክልሉ አገረ ስብከት ሊቀጳጳስ በበኩላቸው ሰዎች ከተገደሉ በኋላ ተቆራርጠዋል፣ በእሳት ጭምር ተቃጥለዋል ብለዋል። በክልሉ በዜጎች ላይ የተፈጸመው አሰቃቂ ወንጀል ሰው ሆኖ ከተፈጠረ የማይጠበቅ ነው ሲሉም ገልጸውታል። ጽዮን ግርማ ዝርዝሩ ነው። ቅዳሜ ሐምሌ 28ና እሁድ ሐምሌ 29 በኢትዮጵያ ሶማሌ ክልል በጅጅጋ ከተማ በቀብሪ ደሃር፣ ዋርዴር፣ ጎዴ፣ ደጋሃቡር እና በሌሎች የክልሉ ከተሞች በሚገኙ ሰባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮች፣ በጸበልተኞች እና ወደ ቤተ ክርስቲያኒቱ በተጠለሉ የከተማው ነዋሪዎች ላይ የደረሰው ጥቃት እጅግ አሰቃቂ መሆኑን የሃይማኖት አባቶች እየገለጹ ነው። ለዛሬ ከከፍተኛ ድብደባ በኋላ እንደተረፉና ሕክምና ተደርጎላቸው ዛሬ ወደ ቤት እንደገቡ የሚናገሩት በኢትዮጵያ ሶማሌ ሀገረ ስብከት የጅጅጋ ምስራቅ ፀሐይ ኪዳነ ምሕረት ካቴድራል አስተዳዳሪ መልአከ ፀሐይ አባ ገብረ ጻድቅ ደባብን አነጋገሪያቸዋለሁ። ያው እንግዲህ መንግስት ባለበት አገር ሰላም ነው ባልንበት ሁኔታ የደረሰው ጭፍጨፋ ያልታሰበ ያልታቀደ በመሆኑ በዛ ላይ የሞቱም አሉ፣ የተቃጠሉም አሉ። በዚያ መካከል የነበረው ጭፍጨፋ አንዱን የነበርኩኝ እና ያው በህይወት ና በሞት መካከል ሰንብቼ ወደ አዲስ አበባ መጥቼ አሁን ታክሜ ወደ ቤት እየገባሁት ነው ያለው። ምን ወት ላይ ነው የተጎዱት? ምን አይነት ሕክምና ነው ያገኙት? ከራሴ ጀምሮ እስከ ታች ድረስ ያልተደበደበ ያልተቀጠቀጠ አካል የለኝም። በምንድን ነው የደረሰቦት ድብደባው? ድብደበው ያው ቤተ ክርስቲያኑን ለማጥፋት ሲመጡ ሁኔታዎችም በዛ ለመከላከል ሞከርን። በኋላ ቤት ግዝግተን ተቀመጥ ቤት ተሰውሮ መስታይት ረግፎ በሀይል ገብተው ነው እንግዲህ እዛ ላይ የቀጠቀጡን። ሌሎቹም በጥፊም በምንም ተደብድበው ያመለጡ አሉ። እስቲ ወደ ዋናው ጉዳይ እንገባለን። የእርሶትን ብቻ ይንገሩኝና ወደ ዋናው እንገባለን። በዛ መካከል ምንድን ነው የደረሰቦት? እዛ መካከል እንግዲህ የቤት ውስጥ እያለሁኝ ይኸው የቤቱ መስታየት ነው። ቤቱን ሲመጡ መስታየቱ መጥቶ ከራሴ ላይ አረፈ። ራሴ ደም ሆነ። ከዚያ በኋላ ደግመው ደግሞ በዱላም አንገቴ አካባቢ ጋንዜን መጡኝ እንደዚህ እየተሽከረከርኩ ወደ ውጭ ስወጣ ደግሞ፣ ውጣ ተብዬ ስወጣ ከጋንዜ ከጋንቴን ላይ አሁንም በድንጋይ ሲሉኝ ባፍ የተደፈው። ከዚህ በኋላ ያለው ሌሎቹ ሮጡ። እኔ እዚያው ወድቄ እቀርቻለሁ። እንደ ሞትኩ ነው ሌሎቹ ሰዎች የሚያስቡት። መጨረሻ ላይ ያው ቤንዚል አረብርበው በኪሴ ያለውን ሞባይል፣ መታወቂያ፣ ካርድ ቡክ ምናምን ከወሰዱ በኋላ ገላብጠው፣ ልብሴን ቀደው፣ ቀሚሴን ቀደው ቤንዚል አርከፍክፈው ሊያቃጥሉኝ ሲሉ እንደገና ነብስ ሰራብኝና ወሮጭ አሄድ እየተከተሉ በድንጋይ አልሰማሁትም። ድንጋዩ ያልተቀጠቀጠ ሰውነት የለኝም። ከዚህ በኋላ ሩጭ በአንድ ጋራጅ የቆመ መኪና ውስጥ ያለው ነብሴን ለማዳን የሞከርኩት በዚያ ውስጥ ገብቼ በሸራ ተሸፍሜ ሁኔታው እስከሚያልፍ ድረስ እዛ ወድቅ ያድር ያለው። በማግስቱ ያው አባ ነኝ ብዬ አባ ገረጫ ድቅ ነኝ ብዬ ቆብ የለም ቀሚስ የለም ወስደው ሰውነቴን አጥበው ማንነቴን ለይተው እንደገና ወደ ሪፈራል ሆስፒታል በጅጅጋ ውስጥ ሰንብቼ ትናንት ቅዳሜ ወደ አዲስ አበባ መጥቼ አሁን በሕክምና ላይ ነው ያለሁት። አሁን ጤናዎት በምን ሁኔታ ላይ ይገኛል? አሁን እግዚአብሔር ይመስገን ያው ደህናን እየታከምኩ ነው። ያው ቅጥቀጣ ነው በአብዛኛው የደረሰብኝ። ከደም ደግሞ በብዛት ፈሰኛል። እዚህ አናት አካባቢ በሱ የተነሳ የራስ ማዞርም እንትን አለኝ እና ሌላው ያው ቅጥቀጣ ነው። ቁስለቱ ምኑ አለ በደንብ መራመድ አልችልም። እየተከታተል ነው ያለሁት። በእለቱ ወደ ተፈጠረው ሁኔታና እርስዎ ላይ ይሄ ነገር ከመድረሱ በፊት ምንድን ነው የተከሰተው ወደሚለው ልውሰዶትና ቅዳሜ ሀምሌ ሀያ ስምንት ቀን እዛ ቤተ ክርስቲያን ውስጥ ምንድን ነው የሆነው? ምንድን ነው የደረሰው ጉዳት? እስቲ ንገሩን። ቅዳሜ ሀያ ስምንት ቀን ከጠዋቱ ሶስት ሰዓት ከሩብ ላይ ነው መጀመሪያ ልጆች ከከተማ እየጮሁ መጡ፣ አለፉ ከላይ ቤተ ክርስቲያኑን እንዳለፉ የጥይት ተኩስ ይሰማ ነበር። ከዚህ በኋላ ግን ያ ጥይት እንደ ርችት መሰለኝ። እሱ ከተተኮሰ በኋላ ከከተማ በመኪና እየሞላ መኪናው ክላሲካል እያደረገ የጭነት መኪና እየሞላ እየሞላ እየሞላ ይመጣል። አላዋ ክብር የሚል በስፒከር ቀስቀሳ ይካሄዳል። ያ ሁሉ እየመጣ ኪዳነ ምሕረት ላይ ነው የሚሰፍረው እየመጣ እዛ ላይ ነው የሚወደው። እንደመጣ የኪዳነ ምሕረትን መደብሮች መስበር፣ ማቃጠል ጀመረ። በሩ እንቢ ያላቸው በሩን በሩ በኤክስካቫተር መኪና ገፍተው ጣሉ። እዚያ በኋላ እንዳለ ወደ ውስጥ ገባ። እዚህ በኋላ ቤተ ክርስቲያኑ ቢሮዎችን መዝረፍ፣ በመኪና መጫን፣ ማቃጠል፣ መስታየትን ማርገፍ ነው የነበረው። እዚያ በኋላ በቤተ ክርስቲያኑ ብዙ አድክሟቸዋል ባዶማ በባዴላ እየመቱ እየፈረቀቁ በግድ ብለው ነው የሰበሩት። ከቤተልሄሙ ጫፍ ላይ ሞተው አላዋ ክብር የሚል ድምፅ አሰምተዋል። በዛ ውስጥ የነበሩ ቤተ ክርስቲያን የገባ አይነካም፣ ወደ ቤተ ጸሎት የገባ አይነካም፣ አይደበደብም፣ አይገረፍም የሚል እምነት የነበራቸው ሰዎች ነፍሴን አውጪኝ ወደ ግቢ የገቡት ሁሉ በዚያው ተጨፍጭፈው ደምተዋል ብዙዎቹ። ብዙዎቹ ደግሞ ሙተዋል። ወደ አራት ያህል አገልጋዮቻችን እዚያው ሙተዋል። የተወሰኑት ደግሞ ሶስት ያህሉ ተቃጥለዋል። በብዛት ያሉት ደግሞ ከተገደሉ በኋላ ሌሊት ሰው ሳያይ በመኪና ጭነው ወስደው የደፉበት፣ የጣሉበት አይታወቅም እና የደረሰው ሁኔታ በጣም ማስፈቃቂ እና ዘግናኝ የሆነ ነገር ነው። ጩኸታቸው፣ ወንዱ ሴቱ፣ ለአጠቃላይ ብረት ጎራዴ፣ ነገር ቢለዋ ሳይቀር የባህር ዛፍ የእንጨት ጉማጅ ሁሉም መሳሪያ ይዞ ነው የገባው። የሚወረውሩት ድንጋይ ሳይቀር በመኪና ይቀርብላቸዋል። ዙሪያውን ደግሞ ይህ ልዩ ኃይል የሚባል መሳሪያ አቅምዶ ደግሞ ይጠብቃቸዋል። እነሱ እንዳይነኩ ማለት ነው እና በእንዲህ አይነት ሁኔታ ነው በተለይ እኛ ኪዳነ ምሕረት ላይ በጣም ብዙ የልማት እንቅስቃሴዎች የሚታዩበት ነበር። ዛሬ አመድ ሆኗል። ቤተ ክርስቲያኑም ብዙ ንብረቶች፣ ነዋይ፣ ቅዱሳቶች የተከማቹበት ነበር። እሱም እንዳለ ሳናስበው ሳንጠረጥር ቅጽበታዊ የሆነ ነገር በመሆኑ አንድም ነገር ሳይወጣ ያው እዚህ ጉዳት ላይ ደርሷል። እናንተ ጋር የተገደሉት ካህናት አራት ናቸው። እናንተ ጋር የተቃጠለ አለ? አዎ የተቃጠላለ በአጠቃላይ ከኪዳን እምረት ቤተ ክርስቲያን ስንት ሰው ነው የተገደለው ስንት አስክሬን ነው የተቃጠለው የካህናቱን እና የሌላ ደግሞ የሰዎች አራት ናቸው ኪዳን እምረት ላይ ከተገደሉት አራት ናቸው አንዱ አገልጋዮቻችን አባ ገብረ ማርያም ይባላሉ አንዱ ደግሞ ጨስ ክፍሌ ይባላል አባ ገብረ ማርያም ያው ጨፍጭፈው ነው የገደሏቸው በገጀራ መጥተው ሰው ነው የገደሏቸው ጨስ ክፍሌ የተባለውን ግን ገለው አቃጥለውታል። አንድ ደግሞ ማን ይሆን ማን ይሆን እየተባለ ስልኩም አድሬሱም የጠፋ እሱም ተቃጥሎ ተገኝቷል። ሌሎችም ብዙዎች ሞተዋል። እዛ ውስጥ ሩጠው የገቡ ሰዎች አድሬሳቸውም ያልታወቀ የቀን ሰራተኞችም ይሁን ምንም ይሁን ብዙ ሰዎች እዛ ተገለው አይቻለው። ሰው ሳይ ሌሊትን በመኪና ጭነው ወስደዋቸዋል። በክልሉ ከተሞችና በየቤተ ክርስቲያኑ የደረሰው ጉዳት እጅግ አሰቃቂ ነው የሚሉት መላከ ፀሐይ አባ ገብረ ጻዲቅ ብቻ አይደሉም። የኢትዮጵያ ሶማሌ ሀገረ ስብከት ሊቀ ጳጳስና በኢትዮጵያ ኦርቶዶክስ አብያተ ክርስቲያን የገዳማት የበላይ ኃላፊ ብፁዕ አቡነ ማቴዎስን ጨምሮ በርካቶችን በጉዳዩ ዙሪያ አነጋግሬ ያለው እሁድ ምሽት በሚኖረው ሰፋ ያለ ጊዜ ሙሉውን ዝግጅት ይዤ እመለሳለሁ ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ ጽዮንን እናመሰግናለን ወደ ሌላው ዘገባችን እንለፍ። የአርበኞች ግንቦት ሰባት ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ሎስ አንጀለስና አካባቢዋ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ተገናኝተው በወቅታዊ ሀገራዊ ጉዳዮች ላይ ተወያይተዋል። ዘጋቢያችን ዳንኤል አርጋው ጉባኤውን ተከታትሏል። የሚከተለውን ዘገባ ልኮልናል። የአርበኞች ግንቦት ሰባት በሎስ አንጀለስ አስተባባሪ ድጋፍ ኮሚቴ አዘጋጅነት ባሳለፍነው ቅዳሜ በተዘጋጀው ህዝባዊ ስብሰባ ላይ የንቅናቄው ዋና ጸሐፊ አቶ አንዳርጋቸው ጽጌ እንዳሉት የአርበኞች ግንቦት ሰባት ንቅናቄ ሜዳ ላይ ካሉ ታጋዮችና ከአገር ውጭና ከአገር ውስጥ ካሉ አባላት ጋር ባደረገው የድምፅ አሰጣጥ አብላጫ ቁጥሩን የያዘው ንቅናቄው ራሱን ወደ ፓርቲነት ቀይሮ ለመንግሥት ሥልጣን የሚወዳደርበትን ስምምነት ላይ መድረሱን ገልጸው፣ ይሁንና ሰራሩ ዲሞክራሲ የተላበሰ ይሆን ዘንድ በጉባኤው ሙሉ በሙሉ መጽደቅ እንዳለበት አስረድቷል። በውጭ የሚኖሩ ኢትዮጵያውያንና እና ትውልደ ኢትዮጵያዊ ሀገርን ለመገንባት ተዝቆ የማያልቅ አቅም እንዳላቸው ጠቁመው በብዙ መስዋዕትነት የተገኘው ድል በመቻቻልና በመደማመጥ መንፈስ እጅ ለእጅ በመያያዝ የተገኘውን ድል እንዳይባክን አሳስቧል። ከዚህ በኋላ እንደዚህ አይነቱ መስዋዕትነት በሚከፈልበት ትግል ስለማናልፍ ነገሮች የቀለሉበት ሁኔታ ውስጥ እየገባን ነው። በዚህ በቀለለ ሁኔታ የሚደረግ ትግል እንደ ድሮ ስለማይከብድ ቁጥሩን በርካታ የሆነ ሰው ይቀላቀልበታል። አገር ቤት እንዳልመለስ እሆናለሁ። አባትና እናቴ ቢሞቱ መቅበር አልችልበት ሁኔታ ውስጥ እገባለሁ ወይ፣ ትንሽ ንብረት ቋጥር ያለው እሷን ወያኔ ወስዳታል፣ የሚል ስጋት የሌለበት ቁጥራቸው አርባ ሀምሳ ከመሆን በሺህ የሚቆጠር የምትሆንበት ዘመን የመጣ ይመስለኛል አገርን የኢትዮጵያ ዲያስፖራ ሊታደግ የሚችልበት አቅሙ በደንብ ተመንዝሮ ገና አላለቅም። አሁን አገር ላይ የተተከሉ ተምቾችን ለመንቀል ትግል የተደረገው አገር በመገንባት አገር በመገንባት አችን አገር ካለችበት አጠቃላይ ችግር ለመንቀል የዲያስፖራው ጉልቦት ተዝልቆ የሚያልቅ አይደለም። የኢትዮጵያ ተሐድሶ በኔ እምነት የኢትዮጵያን ዲያስፖራ በአግባቡ መጠቀም የሚችል መንግስት ከመምጣትና ካለመምጣት ጋር የተያያዘ ነው። በብዙ መልኩ ታምር መስራት የምትችሉ መሆናችሁን አውቃለሁ። የሚቀጥለው ትግል ቁጥርን አብዝቶ፣ አንድነትን አጠናክሮ ትንሽ ልዩነትን ተሻችሎ የሁሉ መስዋዕትነት የተከፈለበት የኢትዮጵያ የመጨረሻ እድል ቀላል አይደለም። ይሄ ከዚህ በኋላ ይቺ ሀገር ሌላ እድል ታገኛለች ብላችሁ ታስቡ ከሆነ እኔ ነቢይ አይደለሁም፣ ግን እንደ ነቢይ መናገር የምችለው አታገኝም። ይሄ እድል እንዳይባክን ይሄ እድል እንዳይባክን እጅ ለእጅ ተያይዛችሁ ሀገሪቷ ብዙ መንገዶች መሄድ የሚገባትን ጉዞ ጎማዋን አንዴ ትሽከረከር ድረስ ከዛ በኋላ ግድ የላችሁም፣ ራሷ ትሽከረከራለች። የዲሞክራሲው ጎማ አንዴ እንዲሽከረከር፣ የመብት የነፃነቱ ጎማ የብልጽግናው ጎማ አንዴ እንዲሽከረከር ይህንም ማድረግ ከቻላችሁ ከዛ በኋላ መተኛት ትችላላችሁ፣ ጡረታ መውጣት ትችላላችሁ። እስከዛው ድረስ ግን አደራችሁን የተጀመረውን ትግል አጠናክራችሁ እንድትቀጥሉ ነው ማሳስበው። ስላዳመጣችሁ እጅግ በጣም አመሰግናለሁ። በዚህ ህዝባዊ ጉባኤ ላይም ከተሳታፊዎች ስለ ግንቦት ሰባት ንቅናቄና የወደፊት ፕሮግራምና እቅድ እንዲሁም በወቅታዊ ሀገራዊ ጉዳዮች ዙሪያ ጥያቄዎች ቀርበው ከንቅናቄው ጸሐፊ ከአቶ አንዳርጋቸው መልስ ተሰጥቶባቸዋል። ምርጫው ሰላማዊና ፍትሐዊ ይሆናል ብለው ያስባሉ ወይ ተብሎ ለቀረበላቸው ጥያቄ አቶ አንዳርጋቸው ሲመልሱ፣ ምርጫው ሰላማዊና ዲሞክራሲያዊ ፍትሐዊ ይሆናል ብለን እኛ እናስባለን። ምክንያቱም ይህን የምናስበው መቋቋም የሚገባቸው ከምርጫ ጋር የተያዙ ነገሮች እንደሚቋቋሙ ተስፋ ስለምናደርግ ነው። ከነለው ተራቤ ጋራ በዚህ ስምምነት ሁለተኛ የእነሱ ቁርጠኝነት አይተማል እነሱ በኢትዮጵያ ዲሞክራሲ ሊኖር ይገባዋል የሚለው እምነታቸው የምንጩ በሌላ ቦታ ላይ ተናግረዋል። ፈረኞችን ለማስደሰት አይደለም እንደነመለስ ወይም ፈንሬ እርዳታ ዲሞክራሲ ስላለን እርዳታ እናገኛለን በሚል እምነት አለ፣ ወይም ደግሞ ዲሞክራሲ የሚባሉ ጽንሰ ሀሳቦችን ከተለያዩ መጽሐፎች በመለቃቀም ጥቅስ ለመጥቀስና ለመደርደር እንደመለስ በማሰብ አይደለም ሚ ሀገሪቷ ሄዳ ደርሳበት ከነበረው እጅግ አደገኛ ሁኔታ የመነጭ ነው። ምን ማለት ነው? ከስቃይና ከመከራ የመጣ እውቀት ነው። የነሱ እውቀት በቀላሉ ወደ ጎን ሊገፉት የማይችለው የሚሆ ለዚህ ነው ምርጫ ስራ ቤት መለስ ዴሞክራሲ ፋሽን አይደለም። የሀገሪቷ ሕልውና መኖር አለመኖር ጉዳይ የተመሰረተው በዲሞክራሲ ላይ ነው። ስለዚህ ምርጫውን ፍትሐዊ ምናምን እናደርጋለን ሲል ቀረበና ሕብረትና ቅንጅት መጥተው አርባም ሀምሳውን ብር በላይ እንዳላገኝ አካል በዛ ምርጫ ወያኔ ሲያሸንፉት በጠመንጃው በወታደሩ ጉልበት ምርጫውን ገልብጦ ስልጣን ላይ የቆየበት ሁኔታ ተፈጥሮ ያለ ዛሬ ግን እናብይ ናለማ ይህንን ሁኔታ መሆን አለበት ሲሉ ቅድም እንዳልኩት ከመኖር ወያለመኖር ጠርዝ ላይ ደርሳ የነበረች ሀገርና

በመጨረሻም አቶ አንዳርጋቸው ጽጌን በሎስ አንጀለስ ከተማ ስለተደረገላቸው አቀባበልና ስለ ህዝባዊ ጉባኤው የተሰማቸውን ስሜት ያጋሩኝ ዘንድ አጭር ቆይታ አድርጌ ነበረ። እጅግ በጣም የሚያስደስት ነበረ። ከፍተኛ የሆነ መግባባት፣ ኃላፊነት የተሰማው ተቆርቋሪነት የሚታይበት ስብሰባ ነው። ግረ መንገዴንም እኔ በታሰርኩበት ሰዓት ላይ ሎስ አንጀለስ የሚገኙት ትውልደ ኢትዮጵያ ላደረጉት ትግል ምስጋና ማቅረቢያ መድረክ ነው የነበረው። ህዝቡ ስሜቱ በጣም ጥሩ ነው። የመጣውን ለውጥ ተስፋ ያይበታል። እንዲሳካ ጥልቀት እንዲያገኝ ያቅሙን ሁሉ እንደሚሰራ ነው የተረዳሁት። አንድ ሁለት ጊዜ መጥቼ ነበረ መጀመሪያ በቅንጅት ዘመን በኋላ ግን ግንቦት ሰባት ከተቋቋመ በኋላ አንድ ጊዜ መጥቼ ነበር። ግን እንዳሁኑ ኢትዮጵያውያን መንፈስ የተነቃቃበት ተስፋ የሚያዩበት ሁኔታ አይቻላቅም። ይሄ ከፍተኛ ለውጥ ነው። ሰላም ይኖራል፣ መረጋጋት ይኖራል። በዘር ላይ የተመሰረተ ፖለቲካ አቁሞ በዜግነት ላይ የተመሰረተ ሀገራዊነት የሚጠብቅበት ሁኔታ ይመጣል። ከዛ ደግሞ አሰቃቂ የሆነ የሀገራችን የማህበራዊና ኢኮኖሚ ችግሮች የሚፈቱበት ሁኔታ ይመጣል የሚል ተስፋ ነው ያለ። የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ለአሜሪካ ድምፅ ሬዲዮ ዳንኤል አርቀው ነኝ ከሎስ አንጀለስ ካሊፎርኒያ። አሁን ደግሞ በሶሎሞን ክፍሌ እየተሰናዳ በየሳምንቱ ሰኞ የሚቀርበው የስፖርት ፕሮግራም እንደምን አምሽታችሁልኛል! የተከበራችሁ አድማጮቼ፣ ኬንያዊቷ ሉሲ ዋምቡይ ሙሪጊ እና የስፔኑ ኪሊያን ጆርኔት በሦስተኛው የስዊዘርላንድ የተራራ ላይ ሩጫ ውድድር ድል ተቀዳጅተዋል። በቢስክሌት የ20 ዓመቱ ኢትዮጵያዊ ወጣት በረከት ደሳለኝ እየተካሄደ ባለው ቱር ሩዋንዳ ስድስተኛውን ደረጃ የ186 ኪሎ ሜትር ከባድ ውድድር አሸንፏል። የአገር ውስጥና የውጭ እግር ኳስ ዜናዎችም አሉን። አብራችሁን ቆዩ። በአትሌቲክሱ የሩጫ ስፖርት ዜና ልጀምር። ኬንያዊቷ ሉሲ ዋምቡይ ሙሪጊ እና የስፔኑ ኪሊያን ጆርኔት ትላንት ድል የተቀዳጁበት ሦስተኛው የተራራ ላይ የዓለም ዋንጫ ሩጫ ውድድር የተካሄደው በስዊዘርላንዷ የዚናል መንደር ቫሌ ነው። ሙሪጊ የዓለም ሻምፒዮን ስትሆን ትላንት በጂናል ስታሸንፍ ለሦስተኛ ጊዜ ነው። ከተቀናቃኞቿ ቀድማ ያመለጠችው ኬንያዊት ብቻዋን ሮጣ የገባችበት ሰዓት 2፡57፡55 ሆኖ ተመዝግቧል። ተከታዩዋን በሁለተኝነት ያጠናቀቀችውን አትሌት ከሦስት ደቂቃ ተኩል በላይ ቀድማ ገብታለች። የኮርሱን ሬኮርድ ለመስበር ነበር ዓላማዬ፣ በወቅቱ ሞቃት አየር ምክንያት ግን አልተሳካልኝም። ያም ሆኖ ግን በማሸነፌ ደስተኛ ነኝ ብላለች ኬናዊቷ ሉሲ ዋምቡይ ሙሪጌ። የወንዶቹን ያሸነፈው የስፔኑ ኪሊያን ጆርኔት በተራራ ሩጫ ውድድር ከዓለም ከዋክብቱ አንደኛው ሲሆን ትላንት ለስድስተኛ ጊዜ መሆኑ ነው። በድል ሲያጠናቅቅ 31 ኪሎ ሜትሩን በ2 ሰዓት 31 ደቂቃ ከ40 ሴኮንድ ሲሸፍን ሁለተኛውን የብሪታንያ ሯጭ ሮቢ ሲምሰንን በ92 ሴኮንድ ቀድሞታል። ኪሊያንም በወቅቱ ሞቃት አየር ምክንያት ዓላማው እንዳልተሳካለት ተናግሯል። እየተካሄደ ባለው የቱር ደ ሩዋንዳ ዓለም አቀፍ ቢስክሌት ውድድር ስድስተኛውን ደረጃ ከባድ አቀበት የበዛበት የ186.6 ኪሎ ሜትር ግልቢያ የ20 ዓመቱ ወጣት ኢትዮጵያዊ በረከት ደሳለኝ ቀድሞ ገብቷል። የመወዳደሪያ ከፍታው 2450 ሜትር እንደሚደርስ የተገለጸ ሲሆን በዚህ ውድድር ለመጀመሪያ ጊዜ ለገባው ለወጣቱ በረከት ብዙም እንዳላስቸገረ ታይቷል። ሁለተኛውን የዩጋንዳ ጋላቢ ሳሙኤል ሙጊሻን መጨረሻው ላይ በአንዲት ሴኮንድ ቀድሞ ነው ያጠናቀቀው። ጥሩ ፉክክር ታይቷል። ደቡብ አፍሪካ ሦስተኛ፣ አልጄሪያ አራተኛ ሆነዋል። ቢስክሌቱ ይኸው ነው። ለሀገር ውስጥና ለውጭ እግር ኳስ ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል አሸጋግራቸዋለሁ። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰሎሞን። ክረምቱን ተከትሎ የሚመጣው የተጫዋቾች የረፍት ጊዜ እየተገባደደ ሲሆን ለ2011 የኢትዮጵያ ፕሪምየር ሊግ ሻምፒዮና ክለቦች የሚያደርጉትን ዝግጅት ጀምረዋል። የኢትዮጵያ ብሔራዊ እግር ኳስ ቡድንም ዋሊያዎቹ ሐዋሳ ላይ ከትሞ ለ2019 የአፍሪካ ዋንጫ ማጣሪያ ለማድረግ በዝግጅት ላይ ይገኛል። የዋልያዎቹ ሁለተኛ ማጣሪያ ከሴራሊዮን ጋር ጳጉሜ አራት ቀን 2010 ዓ ም በሐዋሳ ኢንተርናሽናል ስቴዲየም ይደረጋል። በዚሁ ወደ አውሮፓ ተሸጋግረን በስፔን ላ ሊጋና በጀርመን ቡንደስሊጋ የአሸናፊዎች አሸናፊና የሱፐርካፕ ዋንጫ ጨዋታዎችን እንዲሁም የ2018-19 የእንግሊዝ ፕሪምየር ሊግ የመጀመሪያ ሳምንት ግጥሚያ ውጤቶችን እንመለከታለን። በጀርመን ቡንድስ ሊጋ የሱፐር ካፕ ተጋጣሚዎች ባየር ሙኒክ እና ኢንትራ ፍራንክፈርት ሲሆኑ በጨዋታ ብልጫ እና በሰፊ የጎል ልዩነት ባየር ሙኒክ በኢንትራ ፍራንክፈርት ላይ አምስት ጎል ቆጥሮበት በማሸነፍ ዋንጫውን አንስቷል። ፖላንዳዊው ፕሮፌሽናል ሮበርት ሎዋንዶቭስኪ ከአምስቱ ሶስቱን ያገባ ተጫዋች ሆኗል። ለመጀመሪያ ጊዜ በአንድ ጨዋታ ብቻ የተጠናቀቀውና ና ከሀገር ውጭ የተደረገው የስፔን ላ ሊጋም የአሸናፊዎች አሸናፊ ዋንጫ ሞሮኮ ላይ ተካሂዷል። በውጤቱም ባርሴሎና ሲቪያን ሁለት ለአንድ በመርታት በዓመቱ ሶስተኛ ዋንጫውን አንስተዋል። ሲቪያ ቀድሞ ከማግባቱም በላይ ፍጹም ቅጣት አግኝቶ በባርሴሎና በረኛ ከሽፎበታል። ጄራርድ ፒኬ ና ኦስማን ደንበሌ ከረፍት በፊትና ከረፍት መልስ ለባርሴሎና ጎሎቹን ያስቆጠሩ ናቸው። በተለይ ኦስማን ደንበሌ ከርቀት አክርሮ የምትራት ኳስ የግቡን አግዳሚ የውስጥ ክፍል ገጭታ ከመረብ ማገናኘቱ ተደናቂ አድርጎታል። ደንበሌ ሊዮኔል ሜሲ ግሩም ተንቀሳቅሷል። ለባርሴሎናም 33ኛ ዋንጫ በማስገኘት አዲስ ሪከርድ አስመዝግቧል። ሌላው የ2018 19 የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታ ውጤቶች ሲሆን ስምንት ግጥሚያዎች በመሸናነፍ ሲጠናቀቁ፣ ሁለት ግጥሚያዎች አቻ ተለያይተዋል። በአርሴናል ሜዳ የአርሴናል ና የማንቸስተር ሲቲ ጨዋታ የተጠበቀ ሲሆን የአምናው ሻምፒዮን ማንቸስተር ሲቲ በሁሉም አቅጣጫ የበላይነቱን አሳይቶ ብልጫ ወስዶ ሁለት ለባዶ አሸንፏል። የአርሴናሉ በረኛ ፒተር ቼክ ያለቀላቸውን ኳሶች ባያመክን ኖሮ የግቡ ብዛት ከዚህም በበለጠ ይሆን ነበር። የዕለቱ ኮከብ ራሂም ስተርሊንግ ከረፍት በፊት፣ ከረፍት መልስ ደግሞ በርናንድ ሲልቫ ለማንቸስተር ሲቲ ያስቆጠሩ ተጫዋቾች ናቸው። ሌላው በሰፊ የጎል ልዩነት ያሸነፈው ሊቨርፑል ዌስትሃም ዩናይትድን አራት ለባዶ ሸኝቶታል። ሰይዶ ኦማኒ ሁለት ሳላህና ስተሬጅ አንድ አንድ አግብተዋል። ሌሎች ጨዋታዎችም ተካሂደዋል። ለዛሬ በዚሁ እንሰናበት። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። ሰለሞንና ገዛኝ እናመሰግናለን። አድማጮች ከመሰናበታችን በፊት አጠር አጠር ያሉ ዜና አሰማለሁ። የተናጠል ተኩስ አቁም ማድረጉን ያስታወቀው የኦጋዴን ብሔራዊ ነጻ ውጭ ግንባር ኦብነግ አመራሮች ትናንት አዲስ አበባ ገብተዋል። ሻንጣችንን ይዘን ነው የመጣነውና አንመለስም ሲሉም ቃል አቀባዩ ተናግረዋል። ይህ በዚህ እንዳለ የሶማሌ ክልል ገዢ ፓርቲ የሶማሌ ሕዝብ ዲሞክራሲያዊ ፓርቲ አዲስ ሊቀመንበር መርጧል። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ አህመድ ሼዲ ናቸው የተመረጡት። በሰኔ 16ቱ የጠቅላይ ሚኒስትር አብይ አህመድ ድጋፍ ሰልፍ ላይ የቦምብ ጥቃት ሰንዝረዋል ተብለው በተጠረጠሩ ሰዎች ላይ ጠቅላይ አቃቤ ሕግ ክስ አደራጅቶ እንዲያቀርብ የፌዴራል መጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ፈቅዷል። የአዲስ አበባ ፖሊስ ኮሚሽነርን ጨምሮ የሌሎችን የፖሊስ መኮንኖች ዋስትና ጉዳይም ለመወሰን ለነገ ቀጠሮ ይዟል። ኢትዮጵያ ለአባይ ግድብ ግንባታ አዲስ ሹም አስቀመጠች። ዜናው አበቃ። የተከበራችሁ አድማጮች፣ ለዛሬ የሰኞ ምሽት ያሰናዳናቸው ዝግጅቶች ተጠናቀዋል። ያስተናገድናቸው አዲሱ አበበና ቆንጅት ታየነን። አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ፕሮግራም ይሰማል። በእኛ በኩል ሰላም፣ ደህና ደሩ። thank you